Four. ጤና ይስጥልኝ አድማጮች፣ እንደምንቆይታችኋል በእንግሊዝ ፕሪምየር ሊግ ማንቸስተር ዩናይትድ ብርቱ አጣብቅኝ ውስጥ ገብቷል። አሰልጣኙን ማን ይተካቸው የሚለው ጥያቄም ተጠናክሯል። ማንቸስተር ዩናይትድ ባለፈው የፕሪሚየር ሊግ ጨዋታ በላይስተር ሲቲ አራት ለሁለት ከተረታ በኋላ ትናንት በሜዳው በሊቨርፑል የአምስት ለዜሮ ብርቱ ሽንፈት ገጥሞታል። ቼልሲ ተጋጣሚውን ሰባት ለዜሮ አንኮታኩቷል። በቡንደስ ሊጋው አሰልጣኙ በኮቪድ የተነሳ በሌሉበት የተጋጠመው ባየር ሚንሽን ዳግም ድ ድል ቀንቶታል። በደረጃ ሰንጠረዡ ዶርትሙንድ በአንድ ነጥብ ይከትሏል። ማክስ ፈርሽታፐን በፎርሙላ 1 የመኪና እሽቅድምድም ሌዊስ ሃሚልተንን ዳግም ድል አድርጎታል። ትናንት ኢትዮጵያዊቱ አትሌት ለተሰንበት ግደይ ቫሌንሺያ፣ ስፔን ውስጥ በግማሽ ማራቶን የሩጫ ፉክክር ክብረ ወሰን ሰብራለች፣ ታሪክም ሰርታለች። ዝርዝር ዘገባውን እናቀርባለን። አብራችን ቆዩም አትሌቲክስ። ኢትዮጵያዊቱ አትሌት ለተሰንበት ግደይ ትናንት ቫሌንሽያ ስፔን ውስጥ በተከናወነው የግማሽ ማራቶን የሩጫ ፉክክር የዓለም ክብር ወሰን በመስበር አሸንፋለች። በታሪክ ከ63 ደቂቃዎች በታች በመሮጥ ለድል የበቃቸው የመጀመሪያዋ ሴት አትሌትም ተብላለች። ወጣቷ አትሌት ከዚህ ቀደምም በ5000ና 10000 ሜትር የሩጫ ውድድሮችም የዓለም ክብር ወሰን ባለቤት ናት። ለተሰንበት ከስድስት ወራት በፊት በኬንያዊቱ አትሌት ሩት ቼፕንጌቲች የኢስታንቡል ቱርክ ተይዞ የነበረውን የግማሽ ማራቶን ክብረ ወሰንን አንድ ሰዓት ከ2 ደቂቃ ከ52 ሰከንድ በሆነ ጊዜ በመግባት ከ1 ደቂቃ በላይ ማሻሻል ተሳክቶላታል። በዚህ ውድድር ሌላኛዋ ኢትዮጵያዊት የዓለም ዘርፍ የኋላ ሰው 63 ደቂቃ ከ51 ሰከንድ በመሮጥ የሁለተኛ ደረጃን ስታገኝ፣ ኬንያዊቷ ሼላ ቼብኪሩይ ከየዓለም ዘርፍ አንድ ደቂቃ ከሁለት ሰከንዶች ዘግይታ በሶስተኛነት አጠናቃለች። እዚያው ቫሌንሺያ ከተማ ውስጥ በተመሳሳይ ርቀት በተደረገው የወንዶች የግማሽ ማራቶን ውድድር ደግሞ ኬንያውያን አትሌቶች ከአንደኛ እስከ አምስተኛ ተከታትለው በመግባት ገነው ወጥቷል። ኢትዮጵያዊው አትሌት ሙክታር ኢድሪስ ስድስተኛ በመሆን ውድድሩን አጠናቋል። እግር ኳስ የባህር ዳር ስታዲየም ላይ በአፍሪካ እግር ኳስ ኮንፌዴሬሽን ካፍ የተወሰደው እርምጃ ፖለቲካዊ ነው ሲል የአማራ ክልል ወጣቶችና ስፖርት ጽፈት ቤት አስታወቀም። የክልሉ ወጣቶችና ስፖርት ጽፈት ቤት የስፖርት ግብአቶች ኃላፊ አቶ ባንታምላክ ሙላት ዛሬ ባህር ዳር ከተማ ውስጥ በሰጡት መግለጫ ካፍ በባህርዳር ስታዲየም ዙሪያ የሰጣቸው አስተያየቶች አንዳንዶቹ ትክክለኛ ቢሆኑም ብዙዎቹ ግን ከእውነት የራቁ ናቸው፣ አንቀበላቸውም ብለዋል። በጣም በርካታ ነጥቦች አሉ ማንቀበላቸው፣ ለምሳሌ እንውሰድ መልበሻ ክፍሉ ደረጃውን የጠበቀ አይደለም። ይህን 44 ኢንተርናሽናል ውድድር እስክናደርግ ድረስ ካፍ ራሱም አክሴፕት ያደረገው መልበሻ ክፍል ነው። ይህንን ነው የማንቀበለው አንዱ። በመልበሻ ክፍሎች ውስጥ የሚገኙ መታጠቢያ ክፍሎች አነስተኛ ናቸው ይላል። ዘጠኝ ሻወር ቤት አለ። ካፍና ፊፋ ሚኒማም ሪኳይርመንቱ አምስት ነው። የመጫወቻ ሳር ሜዳን በተመለከተ የተባል ነው። ይህንን የመጫወቻ ሜዳ የተባል ነው። ከአውሮፓ ሳር አምጥታችሁ እንደገና ትከሉ ነው። አልተቀበል ነው። ሁለተኛ ስቴዲየሙ በቂ ቪ አይ ፒ ፓርኪንግ የለውም ነው የሚል ሁለት ነጥብ አምስት ኪሎ ሜትር አስፋልት አለ። ከኢትዮጵያ ወቅታዊ ሁኔታ አንጻር ግብፃዊው የክለቦች ፍቃድ ሰጪ ክፍል ስራ አስኪያጅ መሐመድ ሲዳት ስታዲየሙ ለጨዋታ ዝግ እንዲሆን ማስደረጋቸው ግለሰባዊ ተጽዕኖ ያለው እንደሚመስላቸውም ዳይሬክተሩ አክሎ ገልጧል። ግን ወቅቱ አይደለም ብዬ አስባለሁ። አንደኛ ሀገራችን ያለችበት ወቅታዊ ሁኔታ ይታወቃል። ኢትዮጵያ በምን ሁኔታ ላይ እንዳሉ ያውቃሉ። ስለዚህ ከግብፅ የመጣው የካፍ ኢንስፔክሽን ባለሙያ ይህን ታሳቢ ማድረግ ነበረበት ብዬ በግል ያስባሉ። ይህንን ኢትዮጵያ ያለችበትን ወቅታዊ ሁኔታ ማሰብ ነበረ። ይህ ስቴዲየም በእርግጠኝነት አፍሪካ ውስጥ ካሉ ስቴዲየሞች የሚያንስበት ምንም ምክንያት ስለሌለ ሌሎቹ የተሰጡ ኮሜንቶችን ተቀብለን ማለት ነው። ለባህር ዳር ስታዲየም ቁሳቁስ ማሙያና ያልተስተካከሉ ስራዎችን ለማከናወን ሁለት ቢሊዮን ብር ከፌዴራል መንግስት ቢጠየቅም እስካሁን ተግባራዊ ምላሽ እንዳልተገኘም አብራርቷል። ወንበር መግጠም አለባችሁ። የማታ ማጫወቻ መብራት እሱን መትከል አለባቸው። ሳውንድ ሲስተም ማሟላት አለበት። ስኮርቦርድ የውጤት መግለጫ እሱን ማሟላት አለባቸው። በተመሳሳይ ደግሞ ጂያንት ስክሪን ቦርዶች አሉ እነሱን ማሟላት አለባቸው የሚል በየጊዜው ካፍ ኮሜንቶችን በኢትዮጵያ እግር ኳስ ፌዴሬሽን ኢትዮጵያ እግር ኳስ ፌዴሬሽን ደግሞ እንድናሟላው ወደኛ በየጊዜው ይልክ ነበር። እነዚህ በጣም ትልልቅ ሂውጅ የሆኑ ስራዎችን ለመስራት የክልሉ መንግስት አልቻለም። ያልቻለበት ዋናው ምክንያት ምንድን ነው? ከክልሉ አቅም በላይ ነው። የአማራ ክልል መንግስት እስካሁን ለስታዲየሙ ግንባታ 700 ሚሊዮን ብር ወጪ ማድረጉን የባህርዳሩ ወኪላችን አለም ነው መኮንን የላክልን ዘገባ ይጠቁማል። ባህር ዳር ስታዲየም በካፍ ከታገደ በኋላ የኢትዮጵያ ብሔራዊ የእግር ኳስ ቡድን የዓለም ዋንጫ ማጣሪያ ጨዋታውን ከአገር ውጭ ለማድረግ ተገዷል። በዚህም መሰረት ከጋና ጋር ያለውን ቀጣይ ግጥሚያ ደቡብ አፍሪካ ኦርላንዶ ስታዲየም ለማድረግ ፌዴሬሽኑ ከደቡብ አፍሪካ እግር ኳስ ፌዴሬሽን ጋር መስማማቱም ተዘግቧል። በሌላ የእግር ኳስ ዜና የኢትዮጵያ ሴቶች ብሔራዊ የእግር ኳስ ቡድን ለአፍሪካ ዋንጫ ቅድመ ማጣሪያ የመልስ ጨዋታውን ነገ ከቀኑ አስር ሰዓት አበበ ቢቂላ ስታዲየም ውስጥ ያደርጋል። በሞሮኮ አስተናጋጅነት ለሚካሄደው የአፍሪካ ዋንጫ ለማለፍ በቅድመ ማጣሪያ ውድድር ኡጋንዳ ካምፓላ ላይ የመጀመሪያ ጨዋታቸውን ያደረጉት ሉሲዎቹ ሁለት ለዜሮ በሆነ ውጤት መሸነፋቸው አይዘነጋም። ሉሲዎቹ በነገው ጨዋታ ጥሩ እድል እንዲገጥማቸው እንመኛለን። ፕሪምየር ሊግ በእንግሊዝ ፕሪሚየር ሊግ በሳምንቱ መጨረሻ ላይ በተከናወኑ የእግር ኳስ ግጥሚያዎች አስደማሚ ውጤቶች ተመዝግቧል። ቼልሲና ሊቨርፑል ተጋጣሚዎቻቸውን ድባቅ መጥቷል። ቼልሲ ቅዳሜ ዕለት ባደረገው ግጥሚያ ኖርዊች ሲቲን የሰባት ለዜሮ እጅግ አሸማቃቂ ሽንፈት አከናንቧል። በዕለቱ ማሶ ማውንት ሶስት ግቦችን ከመረብ በማሳረፍ ሄትሪክ ሰርቷል። በበነጋታው ትናንት ደግሞ ሊቨርፑል ልቆ በታየበት ፍልሚያ ማንቸስተር ዩናይትድን በሜዳው አምስት ለዜሮ ኩም አድርጎታል። መሐመድ ሳላህ ኦልትራፎርድ ሜዳ ውስጥ ሶስት ግቦችን ከመረብ በማሳረፍ ከ18 ዓመታት ወዲህ የመጀመሪያው ተጫዋች ሆኖ ታሪክ ሰርቷል። ናቪኬታ ለሊቨርፑል የመጀመሪያውን ግብ ከመረብ እንዲያሳርፍ ያመቻቸውም መሐመድ ሳላ ነው። ከአምስቱ ግቦች አንዱ የዲዮጎ ጆታ ነው። ሊቨርፑል በኦልትራፎልድ ድሉ የናቢኬታ ና ጄምስ ሚልነርን በጉዳት መውጣት መጠነኛ ቅሬታ ሳያሳድርበት አልቀረም። ጄምስ ሚልነር ማንም ሳይነካው ሜዳ ላይ እግሩ ተሸማቆ ተቀይሯል። ናቢ ኬታ ግን ተቀይሮ በገባው ፖል ፖግባ በመጥፎ ሁኔታ ጉዳት ደርሶበት በቃሬዛ ወጥቷል። ፖል ፖግባም በቀጥታ ቀይ ካርድ አይቶ ከሜዳ ተሰናብቷል። በእርግጥ ከሜዳ ሲሰናበት ሰላሳ ደቂቃ ቢቀርም ሊቨርፑል አስቀድሞ አራት ግቦችን አስቆጥሮ ነበር እና ማንቸስተር ዩናይትድ በአስር ተጫዋቾች ከመከላከልና አምስት ለዜሮ ከመሸነፍ ውጪ ምንም ማድረግ አልቻለም። አንድ ነገር ግን የሚቻል ይመስላል። ተደጋጋሚ ሽንፈት ያስተናገዱት የ48 ዓመቱ አሰልጣኝ ኦሌ ጉናር ሶልስካየር የመሰናበታቸው ጉዳይ ለብዙዎች ያ ሳይታለም የተፈታ ነው። ከውዲኡ ታዲያ እሳቸው ማን ይተካ ለሚለው የተለያዩ አስተያየቶች እየተሰጡ ነው። ከዚህ ነዲን ዚዳን እስከ አንቶኒዮ ኮንቴ ከማውሪሲዮ ፖቺቲኖ እስከ ኤሪክ ቴንሃግ ብሎም ብሬንዳን ሮጀርስ ወደ ኦል ትራፎርድ ቢመጡ የሚሉ መላምቶች እየተሰሙ ነው። ሪያል ማድሪድን በሻምፒዮንስ ሊግ ለሶስት ጊዜያት ዋንጫ ለማንሳት ያበቃው የ49 ዓመቱ አሰልጣኝ ዚነዲን ዚዳን ግን ውጥረትና ጭንቀት ባለበት ሁኔታ ወደ ማንቸስተር ዩናይትድ እንደማይመጣ የፈረንሳይ መገናኛ አውታሮች ዘግበዋል። በዚያ ላይ ዚነዲን ዚዳን የፈረንሳይ ብሔራዊ ቡድንን ወደፊት ሊያሰለጥነውም እየተባለ ነው። የሌሎችም አሰልጣኞች ጉዳይ ገና ያለቀለት አይደለም። ሆኖም ማንቸስተር ዩናይትድ አዲስ አሰልጣ ሰልጣኝ እንዲያመጣ ግፊቷ አይሏል። ሌላው ቀርቶ የ ሰላሳ ስድስት ዓመቱ ክርስቲያኖ ሮናልዶ ከማንቸስተር ዩናይትድ አጥቂነት ወደ አሰልጣኝነት እንዲሸጋገር የሚጠይቁ ደጋፊዎች ተበራክቷል። በእርግጥ ሮናልዶ የአሰልጣኝነት ልምድ የለውም እና ምናልባት መጀመሪያ በሌላ አሰልጣኝ ስር ሆኖ ልምምድ በማድረግ ወደፊት የማንቸስተር ዩናይትድ ደጋፊዎችን ፍላጎት ያሟላ ይችል ይሆናል። ቡንደስሊጋም በጀርመን ቡንደስሊጋ የሳምንቱ መጨረሻ ግጥሚያዎች ባየር ሚንሽን ቅዳሜ ለት ሆፍንሃይምን አራት ለዜሮ ቢሮ በማሸነፍ በደረጃ ሰንጠረዡ መሪነቱን አስጠብቋል። ለሁለት ጊዜያት ጸረ ኮሮና ክትባት ተከትበው በኮቪድ መያዛቸው የተገለጠው ጀርመናዊ አሰልጣኝ ዩሊያን ናግልስማን በሌሉበት ባየር ሚንሽን ለሁለተኛ ጊዜ ለድል በቅቷል። ቀደም ሲል በሻምፒዮንስ ሊግ ቤኔፊካን አራት ለዜሮ ባሸነፉበት ጨዋታም አሰልጣኙ በኮሮና የተነሳ ሊዛቦ ሜዳ ውስጥ የተወከሉት በረዳቶቻቸው ነበር። ሀያ አንድ ነጥብ ይዞ ከባየር ሚንሽን በአንድ ነጥብ ዝቅ ብሎ የሚገኘው ቦሩሲያ ዶርትሙንድ አርሜኒያ ብሌፌልድን በሜዳው ለአንድ አሸንፎታል። በስፔን ላ ሊጋ ትናንት ከአትሌቲኮ ማድሪድ ጋር ሁለት እኩል በመውጣት ነጥብ የተጋራው ሳን ሴባስቲያን በሀያ አንድ ነጥብ በአንደኛ ደረጃ ላይ ይገኛል። ባርሴሎናን ትናንት ሁለት ለአንድ ያሸነፈው ሪያል ማድሪድ አንድ ተስተካካይ ጨዋታ እየቀረው በሳን ሴባስቲያን በአንድ ነጥብ ይበለጣል። ትናንት ሌቫንቴን አምስት ለዜሮ ያሸነፈው ሴቪያ ነጥቡን ከሪያል ማድሪድ እኩል ሀያ አድርሷል። ሪያል ማድሪድም እንደ አትሌቲኮ ማድሪድ አንድ ተስተካካይ ጨዋታ ይቀረዋል። አትሌቲኮ ማድሪድ ቤቲስ ዋና ኦሳሱና 18 ነጥብ ይዘው በግብ ክፍያ ከአራተኛ እስከ ስድስተኛ ደረጃ ላይ ይገኛሉ። ዛሬ ማታ ጌታፌ ከሴልታ ቪጎ ጋር ጨዋታ አለው። የመኪናሽ ቅድምድም ፎርሙላ 1 የመኪና አሽቅድም ድም የብሪታንያው አሽከርካሪ ሌዊስ ሀሚልተን ዳግም ሽንፈት ገጥሞታል። በትናንቱ የዩኤስ ግራንድ ፕሪሽ ቅድም ድም መሪነቱን የጨበጠው የሬድ ቡል አሽከርካሪው ማክስ ፈርሽታፐን ነው። የመርሴዲስ አሽከርካሪው ሌዊስ ሀሚልተን በትናንቱ ውድድር የሁለተኛ ደረጃን አግኝቷል። በአጠቃላይ ነጥቡም ማክስ ፈርሽታፐን በአነስተኛ ልዩነትም ቢሆን መሪነቱን ጨብጧል። 275 ነጥብ ያለው ሌዊስ ሀሚልተን በማክስ ፈርሽታፐን በ12 ነጥብ ይበለታል አድማጮች የስፖርት ጥንቅራችን በዚሁ ይደመደማል። ማንተ ጋፍቶት ስለሺ ነኝ። መልካም ጊዜ። ጤና ይስጥልኝ።